የደቡብ ሱዳን የታላቁ ፒቦር አስተዳደር አካባቢ የሙርሌ ታጣቂዎች በደቡብ ሱዳናውያንም ላይ ወንጀል የሚፈጽሙ መሆናቸውን ገለጸ። ሰላማዊ ሰዎችን የሚገድሉትና ልጆች የሚጠልፉትም ከኢትዮጵያ ብቻ ሳይሆን በደቡብ ሱዳን ውስጥም ከአንዱ ወደ ሌላው አካባቢ እየተንቀሳቀሱ ተመሳሳይ ድርጊት እንደሚፈጽሙ ገልጸዋል። የአካባቢው ቃል አቀባይ ጃይ አንዲናራ። አንዲና ራይ ለአሜሪካ ድምጽ በስልክ እንደተናገሩት ታጣቂዎቹ ድርጊቱን እንዲያቆሙና የተጠለፉትን ህጻናት ለማስመለስ ከኢትዮጵያ መንግስት ባለስልጣናት ጋር መነጋገራቸውን ገልጸው፣ ነገር ግን ከተነጋገሩም በኋላ ጠለፋና ግድያ መፈጸሙን ተናግረዋል። ጽዮን ግርማ ዝርዝር አላት። ከደቡብ ሱዳን ድንበር አቋርጠው ወደ ኢትዮጵያ የገቡ የሙርሌ ታጣቂዎች በጋምቤላ ክልል የተለያዩ ቀበሌዎች ውስጥ ሰላማዊ ሰዎችን መግደላቸውን፣ ህጻናት ጠልፈው መውሰዳቸውንና ከብቶች መዝረፋቸውን የክልሉ ፖሊስ ሰሞኑን ለአሜሪካ ድምጽ አስታውቆ ነበር። ሰሞኑን ደግሞ ጋምቤላ የገቡ የሙርሌ ታጣቂዎች ስምንት ሰዎች መግደላቸውንና አምስት ሰዎች ማቁሰላቸውን እንዲሁ የክልሉ ፖሊስ ለአሜሪካ ድምጽ ገልጾ ነበር። በድንበሩ አካባቢ የሚፈጸመውን ይህንኑ ችግር ለመፍታትም በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የሚመራውና የጋምቤላና ቤንሻንጉል ጉምዝ ርዕሳነ መስተዳድሮችን የያዘ ልኡክ ከደቡብ ሱዳን ከፍተኛ ባለስልጣናት ጋር ተወያይቶ መመለሱን የክልሉ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡጌቱ አዲንግ ለአሜሪካ ድምጽ መግለጻቸው ይታወሳል። በጉዳዩ ላይ ምላሽ እንዲሰጡን የጠየቅናቸው የደቡብ ሱዳን የታላቁ ፒቦር አስተዳደር ቃል አቀባይና የወጣቶች የባህልና ኢንፎርሜሽን ሚኒስቴር ጃይ አዲንጎራናይ ታጣቂዎቹ የሙርሌ ጎሳን የሚወክሉ አይደሉም ይላሉ። ደቡብ ሱዳን ሦስት የተለያዩ የአስተዳደር አካባቢዎች ሲኖሯት፣ አንደኛው አራት የተለያዩ ጎሳዎችን ያዘው ታላቁ የፒቦር አስተዳደር አካባቢ ወይንም ግሬተር ፒቦር አድሚኒስትሬሽን ኤሪያ የሚባለው ነው። ሙርሌ ከእነዚህ አራት ጎሳዎች ውስጥ አንዱ ጎሳ ሲሆን ይህን ጥቃት የሚፈጽሙት ከዚህ ጎሳ የወጡት ግለሰቦች ናቸው። የሙርሌ ታጣቂዎች በሚል ወንጀል በመስራት የሚታወቁት ግለሰቦች በቡድን ሕፃናትን አፍነው ነው ይወስዳሉ። ድንበር ተሻግረው ኢትዮጵያኖችንም ያጠቃሉ። ነገር ግን እነዚህ የደቡብ ሱዳን መንግስት በወንጀለኝነት የሚያውቃቸው ግለሰቦች የሙርሌን ማህበረሰብ አይወክሉም። ታጣቂዎቹ በደቡብ ሱዳን በኩል ካሉ የማህበረሰብ ክፍሎችም ሆነ ከኢትዮጵያ አግተው የሚወስዷቸውን ሴቶች ሚስት፣ ህጻናቱን ደግሞ ከብት ጠባቂ እንደሚያደርጓቸው የገለጹት ቃል አቀባዩ ሰዎችን እንደሚገድሉና ንብረትም እንደሚወስዱ ተናግረዋል። የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡጌቱ አዲንግ ሰሞኑን ለአሜሪካ ድምጽ እንደተናገሩት የካቲት 10 2014 ዓ ም የሙርሌ ታጣቂዎች ድንበር አቋርጠው በመግባት በኙዌር አኮቦ ወረዳ ውስጥ ሶስት ሰላማዊ ሰዎችን መግደላቸውን ገልጸው ነበር። ሙርሌ ጥቃት የሚያደርገው በህጻናት እና በከብቶች ላይ ነበር። በአሁኑ ሰዓት ግን መልኩ እየቀየረ መነሻው ጋምቤላ ከተማ አድርጎ ወደ ኒዌር ዞን የሚሄድ አንድ የጭነት መኪና ነበር። በጭነቱ መኪና ላይ ጥቃት አደርሶ ሁለት ሰው ህይወት አልፏል። መነሻው ጎ ከተማ ፍኝዶ ከተማ አድርጎ ደግሞ ወደ ቴዶ ቀበላ የሚሄድ አንድ ሞቶርኛ ልጅ በሞቶር ላይ ጥቃት ተደርጎበት ህይወቱ ያለፈበት ሁኔታም አለ። ሌሊት ነው እንደዚህ ያደረጉት። አያይዘው ታጣቂዎቹ በዲማ ስደተኞች ጣቢያ ውስጥም ተመሳሳይ ጥቃት ፈጽመው የአካል ጉዳት በማድረስ ሶስት ህጻናት አፍነው መውሰዳቸውን ለአሜሪካ ድምጽ ተናግረው ነበር። ሙርሌ ጥቃት የሚያደርገው በህፃናት እና በከብቶች ላይ ነበር። በአሁኑ ሰዓት ግን መልኩ የቀየረ መነሻው ጋምቤላ ከተማ አድርጎ ወደ ኒዌር ዞን የሚሄድ አንድ የጭነት መኪና ነበር። በጭነቱ መኪና ላይ ጥቃት አድርሶ ሁለት ሰው ህይወት አልፏል። መነሻው ጎክ ከተማ ፍኝዶ ከተማ አድርጎ ደግሞ ወደ ቴዶ ቀበሌ የሚሄድ አንድ ሞቶርኛ ልጅ በሞቶር ላይ ጥቃት ተደርጎበት ህይወቱ ያለፈበት ሁኔታ ማለ ሌሊት ነው። እንደዚህ ያደረጉት የደቡብ ሱዳን የታላቁ ፒቦር አስተዳደር አካባቢ ቃል አቀባይ ጃይ፣ ታጣቂዎቹ ለመጨበጥ የሚያስቸግሩ ናቸው ብለዋል። They don't have things. They're going cool. in a group of maybe uh, five to ten. And <laughs> uh, uh, as አንድ የተወሰነ የሚታወቅ ቦታ የሚኖሩ ቡድኖች አይደሉም። አምስት አስርና ከዚያ በላይ የሆኑ ታጥቀው የሚንቀሳቀሱ ከደቡብ ሱዳንም ሆነ ከኢትዮጵያ ከብት እየዘረፉ የሚኖሩ ወንጀለኞች ናቸው። ሰሞኑን የኢትዮጵያ መንግሥት ባለሥልጣናት ደቡብ ሱዳን ተገኝተው መወያየታቸውን እና ነገር ግን ከውይይቱ በኋላ በድጋሚ ጥቃት መድረሱን የጋምቤላ ክልል መንግሥት መግለጹን ጠቅሰን ችግሩን መፍታት እንዴት እንዳልተቻለ የጠየቅናቸው ቃል አቀባዩ እነዚህ ድንበር አቋርጠው ጥቃት የሚፈጽሙ ግለሰቦች ድንበር ተሻግረው ጥቃት እንዲፈጽሙ የሚነግራቸው ወይንም ደግሞ አንድ የተደራጀ ቡድን አባል ባለመሆናቸው ቁርጥ ባለ ሁኔታ ችግሩን እናስወግዳለን ብሎ መናገር አስቸጋሪ ነው። ወይንም ደግሞ በሙርሌ ማህበረሰብ ውስጥ ጉዳዩን አንስቶ በመወያየት መፍታት ይቻላል ብሎ መነጋገርም አይቻልም። ግለሰቦቹ በሙርሌ ስም የሚንቀሳቀሱ ወንጀለኞች ናቸው። አያይዘውም በደቡብ ሱዳንም ሆነ በኢትዮጵያ በኩል ያሉ ሰላማዊ ሰዎች በተደጋጋሚ በታጣቂዎቹ ጥቃት እንደሚደርስባቸው ገልጸው፣ ሁለቱ መንግስታት መፍትሄ ለማፈላለግ እየሰሩ መሆኑን ተናግረዋል። መንግስታቸውም ጥረት እያደረገ መሆኑን አስረድተዋል። እነሱን ለመቆጣጠርና ድርጊቱን ለማስቆም አስቸጋሪ ቢሆንም እንደ ደቡብ ሱዳን መንግስት እንዲሁም እንደ ታላቋ ፒቦር አስተዳደር ቃል አቀባይ ሆኜ መናገር የሚፈልገው መንግስት ለችግሩ መፍትሄ ለመፈለግ ጠንክረው እየሰራ መሆኑን ነው። እውነቱን ለመናገር እነዚህ ቡድኖች ወይንም ወንጀለኞች በቀጥታ ማን እንደሆኑና የት እንደሚገኙ ስለማይታወቅ መፍትሄ ማፈላለግ ሂደቱን ከባድ ቢያደርገውም መንግስት ግን ለጉዳዩ መፍትሄ ለመፈለግ እየሰራ መሆኑን ለማረጋገጥ እፈልጋለሁ። የሙሉን ሌጎሳ ታጣቂዎች ከስምንት ዓመት በፊት በኑዌር ዞንና አኝዋ ዞኖች ገብተው ከ170 ሰዎች በላይ መግደላቸውን ህጻናት አግተው መውሰዳቸውን ከ200 በላይ ከብቶች መውሰዳቸውን ሲዘገብ ቆይቷል። በወቅቱም ጉዳዩ በዓለም አቀፍ ደረጃ ትኩረት አግኝቶ እንደነበር ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ